ለሁለት ዓመታት ያህል ግጭት ሲካሄድበት በቆየው ደቡብ ሱዳን በመቶ ሺዎች የሚቆጠሩ ሰዎች ከባድ የምግብ እጥረት እንደሚገጥማቸውና ረሃብ ሊከሰት እንደሚችልም በመግለጽ ዓለም አቀፉ የቀይ መስቀል ኮሚቴ አስጠንቅቋል። ዘጋቢያችን ሊዛ ሽላይን የድርጅት ዋና ጽህፈት ቤት ከሚገኝበት ከጄኔቫ የላከችውን ዘገባ አዳነች ፍሳሀጌ ታቀርበዋለች። ዓለም አቀፍ የቀይ መስቀል ኮሚቴ በደቡብ ሱዳን ያለው የመራብ ሁኔታ ከፍተኛ በመሆኑ የሚያሳስብ እንደሆነ ጠቁመዋል። ብዙ ሰዎች ደግሞ ሕክምና ያስፈልጋቸዋል። ብዙ የሀገሪቱ ነዋሪዎች ሁለቱን ዓመታት በምግብና በሕክምና ፍለጋ እንዲሁም ከጦርነቱና ከወሲብ ጥቃት ለመራቅ ሲንከራተቱ እንዳሳለፉት ስዊዘርላንድ ያለው የሰብአዊ መብት ድርጅት አስገንዝቧል። ደቡብ ሱዳን ውስጥ በመንግስትና በአማጽያን ኃይሎች መካከል በሚካሄደው ግጭት ምክንያት በቀላሉ በማይደረስባቸው አካባቢዎች 1.7 ሚሊዮን የሚሆኑ ሰዎች ከመኖሪያቸው እንደተፈናቀሉ ብዙዎቹ ተደብቀው እንደሚኖሩ በደቡብ ሱዳን የዓለም አቀፍ ቀይ መስቀል ኮሚቴ ስራ አስተባባሪ ፍሎረንስ ጅለት ገልጸዋል። በየጫካውና በደሴቶች ይደበቃሉ። አንዳንዴም ከጥቃት ርቀው በሚገኙ ክፍት ደሴቶች ይሰፍራሉ። እነዚህ ሰዎች ታዲያ ፍርሃት ስለደረሰባቸው ወደ አካባቢያቸው ለመመለስ አይፈልጉም። ጅለት እንደሚሉት ዓለም አቀፍ የቀይ መስቀል ኮሚቴና ሌሎች የረድኤት ድርጅቶች አልፎ አልፎ ለተፈናቃዮቹ የምግብ እርዳታ ሊያቀርቡ ይችላሉ። ይሁንና በቂ እርዳታ አያገኙም። ብዙዎቹ ደግሞ ከጫካና ከመስኮች ሊያገኙት በሚችሉ የሚበላ ነገር እንደሚኖሩ ፍሎረንስ ጅለት ገልጸዋል።